Foreign Service Institute, M. Basic Course, Unit 27, Basic Sentences for Learning. Johannes, what did you No, not Johannes. You know what, Johannes? በእግዚአብሔር በእግዚአብሔር ይቀመጡ፣ ይክበሩ። ጎጃም እዚህ ያሉትን ሰዎች ሁሉ ያውቃሉ። የሆነ ሆኖ አቶ ለማና አቶ ተሰማ ከጎጃም አሁን ስለመጡ ከእነሱ ጋር ላስተዋውቀዎት። እሺ አቶ ዮሐንስ፣ እርሳቸው አቶ ለማ ይባላሉ። እርሳቸው ደግሞ አቶ ተሰማ ይባላሉ። እንኳን እንደምናችሁ። እንኳን ደህና ገባችሁ። እንኳን ደህና ቆዩን። አቶ ዮሐንስ ምን አይነት መጠጥ ልስጥዎት? ጠላ ቢሰጡኝ በጣም ፈቃደ ነው። በደስታ ፎርፍሎንሴን ዮሐንስ ወደ እንግዳ ክፍል ይገባል። ኖር አቶ ዮሐንስ በእግዚአብሔር በእግዚአብሔር ይቀመጡ ይክበሩ እዚህ ያሉትን ሰዎች ሁሉ ያውቃሉ። የሆነ ሆኖ አቶ ለማና አቶ ተሰማ ከጎጃማሁን ስለ መጡ ከእነሱ ጋር ላስተዋውቀ ዎት እሺ አቶ ዮሐንስ፣ እርሳቸው አቶ ለማ ይባላሉ። እርሳቸው ደግሞ አቶ ተሰማ ይባላሉ። እንደምን ናችሁ? እንኳን ደህና ገባችሁ። እንኳን ደህና ቆዩን። አቶ ዮሐንስ ምን አይነት መጠጥ ልስጠዎት? ጠላ ቢሰጡኝ በጣም ፈቃዴ ነው። በደስታ ዮሐንስ ወደ እንግዳ ክፍል ይገባል። ኖር አቶ ዮሐንስ በእግዚአብሔር በእግዚአብሔር ይቀመጡ። እዚህ ያሉትን ሰዎች ሁሉ ያውቃሉ። የሆነ ሆኖ አቶ ለማና አቶ ተሰማ ከጎጃም አሁን ስለ መጡ ከእነሱ ጋር ላስተዋውቀዎት። እሺ። አቶ ዮሐንስ እርሳቸው አቶ ለማ ይባላሉ። እርሳቸው ደግሞ አቶ ተሰማ ይባላሉ። እንደምን ናችሁ? እንኳን ደህና ገባችሁ። እንኳን ደህና ቆዩን። አቶ ዮሐንስ ምን አይነት መጠጥ ልስጠዎት? ጠላ ቢሰጡኝ በጣም ፈቃዴ ነው። በደስታ